የአማራ ብሔራዊ ንቅናቄ አብን ከቅዳሜው አመሻሽ ክስተት በኋላ በአዲስ አበባና በኦሮሚያ ክልል የሚገኙ አባሎችና አባል ያልሆኑ ሌሎች ሰዎች እየታሰሩ ነው፣ ድርጊቱን በአስቸኳይ ሊቆም ይገባል ብሏል። አማራው በየትኛውም መንገድ መደራጀት የለበትም የሚል አቋም ያላቸው አካላት ይህንን አድርገዋል የሚለው ንቅናቄው፣ እየተደረገ ያለው ነገር ህዝብን ወደ አለመረጋጋት፣ ሀገሪቱንም ወደ ከፋ ሁኔታ የሚያስገባ መሆኑን ጠቅሷል። የፓርቲው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ እስካሁን በደረሰ መረጃ ከአንድ መቶ በላይ አባሎች አባሎችና አባል ያልሆኑ ሰዎች ታስረዋል። ብለዋል በላይ አማራዎችን አስሯል። በአዲስ አበባ ብቻ ከበስድት በላይ የአባላትን እና አማራዎችን አስረዋል። በጅማ ዩኒቨርሲቲ መራን ጨምረው ወደ ሰባት የሚደርሱ የአብን አባል የሆኑ ያልሆኑትንም ጨምሮ አስሯል። በናዝሬት በስምንታ በለገጣፎ በደብረቤ ተመሳሳይ እና በሁለንጭቴ ተመሳሳይ እስሮች እንዳሉ ሪፖርቶች እየደረሱ ነው። እስካሁን ባለን መረጃ ግን ሰዎች ከመቶ በላይ አባላትና አማራዎች ብቻ እንደታሰሩ ማረጋገጥ ችለናል። ማንኛውም ግለሰብ ወንጀል ከሰራ አይጠየቃንልም። የህግ የበላይነት እንዲከበር እንሻለን። የማንቀበላቸውና የማንፈልጋቸው ህጎች ቢኖሩ እንኳን በሰላማዊ መንገድ ትግል አድርገንባቸው እንዲቀየሩ እንሰራለን። ሰላምና መረጋጋትም እንዲሰፍን እንፈልጋለን የሚሉት አቶ ክርስቲያን ለመሆኑ ታሰሩ የተባሉት ሰዎች ለዚያ ይዳረጋቸው ምክንያት ምንድን ነው ብለን ጠይቀናቸው ተከታዩን መልሰዋል። የጠራውን ሙከራ ያቀነባበረው አብን ማይምን ነው፣ በፋይናንስ ታግዛላቸው የሚል ወንጀል እንደቀረበባቸው ገልጸዋል። ሌሎች ግን እስካሁንም ድረስ ለምን እንደተያዙ እንኳ ምንም አልተነገራቸውም። አንዳንዶቹ የት እንደታሰሩ ማወቅ አልተቻለም። መንግስት የመረጃ ቅብብል እንዳይኖር ኢንተርኔት ዘግቶ እስር ፈጽሟል የሚሉት የህዝብ ግንኙነት ኃላፊው እስሩ የማይቆም ከሆነና የተያዙትም ካልተለቀቁ ህዝብ በመንግስት ላይ ጫና እንዲያሳድር እናደርጋለን ብለዋል።

ጉዳዩን እንደሰማን ለምርጫ ቦርድ፣ ለፓርቲዎች የጋራ ምክር ቤትና ለመንግስት አሳውቀናል ብለዋል የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ። መንግስት ከዚሁ የመፈንቅለ መንግስት ሙከራ ከተባለው ጉዳይ ጋር ተያይዞ እጃቸው እንዳለበት ጠርጥሬያቸዋለሁ ያላቸውን ስድስት ግለሰቦች ትናንት በሽብር ክስ ፍርድ ቤት ማቅረቡን መዘገባችን ይታወሳል። አባሎቻችን ታሰሩብን ካሉት መካከልም ኢዜማ የተባለው የፖለቲካ ፓርቲ ና የአዲስ አበባ ባለድራ ምክር ቤት ይገኙበታል። በጉዳዩ ላይ ከመንግሥት አካል መረጃ ለማግኘት ከትናንት ጀምሮ ተደጋጋሚ ሙከራ ብናደርግም አልተሳካልንም። የፌዴራል ፖሊስ ግን ዛሬም ጥያቄያችንን በመቀበል መረጃ በጠቅላይ አቃቤ ሕግ በኩል እንዲሰጥ በመጠናከሩ እነሱን ጠይቁ የሚል ምላሽ ሰጥቶናል። ወደ ጠቅላይ አቃቤ ሕግ የህዝብ ግንኙነት ክፍል ያደረግነው ጥሪ ለጊዜው ሊሳካልን ባለመቻሉ የመንግስትን ምላሽ ማካተት አልቻልንም። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።